ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ1922ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ እሁድ መስከረም 20 2011 ዓ.ም ምህረት ምሽት ፕሮግራሙን ጀመረ። በኦሮሞ ማህበረሰብ የገዳ ስርዓት መገለጫ ከሆኑት አንዱ የምስጋና በዓል ኢሬቻ በቢሾፍቱ ሆራር ሰዲ ሀይቅ በሰላም ከብረዋል። ባለፈው ጊዜ በወታደር ነበር የምንጠበቀው። ዛሬ ደግሞ በእኛ ፖሊስና በእኛ ቄሮ እንደዚህ ስለሚጠብቁን በደንብ ደስ ብሎናል። የባሌ የኦዳ ሮባ አባገዳ አቢይ መሐመድ ሲሩር ናቸው። ዘገባለን። በቤንሻንጉል ጉምዝ ከማሼ ዞን ለተቀሰቀሰው ግጭት የዞኑ አመራሮች በኦነግ ታጣቂዎች መገደላቸው ነው ሲል የክልሉ መንግስት አስታወቀ። በኦነግ ምን ሆነ? የኦነግን ባንዲራና አርባ ይዘው በምዕራብ ወለጋ የሚንቀሳቀሱ የታጠቁ ኃይሎች ይህን መንግስት ያደረገላቸውን የሰላም ጥሪ ባለመቀበል ተደጋጋሚ ጊዜ ጥቃት እያደረሱ ነው የሚገኙት። እና ይሄንም ጥቃት የፈጸሙት እንደ ክልል እነዚህ አፈንጋጭ የሰላም ጥሪ ለመቀበል ፈቃደኛ ያልሆኑ የኦነግ የታጠቁ ኃይሎች ናቸው የሚል ነው በእኛ በኩል የደረስንበት ድምዳሌ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቢሮ ኃላፊ አቶ ዘላለም ጀለታ ናቸው፣ ይዘናቸዋል። የኦሮሞ ነጻ አውጪ ግንባር ኦነግ፣ በበኩሉ የኦነግ ሰራዊት በእንደዚህ አይነት ተግባር ላይ አይሰማሩም። ብለዋል። የኦሮሞ ነጻነት ሰራዊት ህዝብን ለመዝረፍ፣ ለማስፈራራት ወይም ደግሞ ለመግደል የተደራጀ ሰራዊት አይደለም። የህዝቦች መብት ለማስጠበቅ የሚታገል ሰራዊት ነው እና ሁኔታዎች ተጣርተው ግልጽ እንደሚሆኑ ነው የምንጠብቀው። ባለው ሁኔታ ግን የኦሮሞ ነጻነት ሰራዊት ይህን ተግባር ፈጽሟል ብለን አናምንም። የኦነግ ማዕከላዊ ኮሚቴ አባልና የግንባሩ ቃል አቀባይ አቶ ቶሌራ አዳባ ናቸው። በምሽቱ ዘገባችን ይዘናቸዋል። ጤና ይስጥልኝ አድማጮች፣ የምሽቱ ፕሮግራም አስተናጋጃችሁ ጽዮን ግርማ ነኝ። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። አመሰግናለሁ ጽዮን። ጤና ይስጥልኝ አድማጮች፣ ዜናዎቹን የማሰማችው ቆንጂት ታዬ ነኝ። በኦሮሞ ማህበረሰብ የገዳ ስርዓት መገለጫ ከሆኑት አንዱ የምስጋና በዓል ኢሬቻ በቢሾፍቱ ሆራ አርሰዴ ሐይቅ ዛሬ ተከብሯል። የመቻቻል ባህልና ትውፊቱን ለማጎልበት ሁሉም የአብሮ መኖርና መቻቻል ባህልን እንዲያከብር ጥሪ ቀርቧል። በሌላ በኩል ላለፉ ስምንት ዓመታት የገዳ ስርዓቱን ሲመሩ የነበሩት የቢርመጂ ቱለማ አባገዳ በየነ ሰንበቶ ለአዲሱ የሜልባ አባገዳ ጎበና ሆላ ኢሬሶ በትናንትናው ምሽት ስልጣናቸውን አስረክበዋል። ከቢሾፍቱ የደረሰንን ሙሉ ዘገባ ከዜና ቀጥሎ እናቀርባለን። በባህር ዳር ለሶስተኛ ቀን ተካሂዶ የዋለው የብሔረ አማራ ዲሞክራሲያዊ ንቅናቄ የ ብአዴን ጉባኤ የተለያዩ ውሳኔዎችን አሳልፏል። የስያሜና የአርማ ለውጥ አድርጓል። ስያሜው ከብሔረ አማራ ዲሞክራሲያዊ ንቅናቄ ወደ አማራ ዲሞክራሲያዊ ፓርቲ መቀየሩ ተገልጿል። የአገር ውስጥ መገናኛ ብዙኃን ባስነበቡት ዜና ደግሞ አቶ ደመቀ መኮንንን ጨምሮ ሌሎች በርከት ያሉ ነባር አመራሮች በክብር ይሰናበቱ ሲል የድርጅቱ ማዕከላዊ ኮሚቴ ጉባኤውን ጠይቋል። የወሰንና የማንነት ጥያቄን አስመልክቶ በስፋት ውይይት ሲደረግበት የቆየ እንደሆነ ሲታወስ በዛሬው ጉባኤ ጉዳዩ ሕገ መንግሥቱን መሰረት አድርጎ እንዲፈታ መወሰኑን ዘጋቢያችን አስቴር ምስጋናው ዜናውን አድርሳናለች። በሌላ ዜና አምስተኛ ቀኑን የያዘው የህወሀት ድርጅታዊ ጉባኤ በዛሬ ውለው የተለያዩ ውሳኔዎችን ማሳለፉን የሀገር ውስጥ መገናኛ ብዙሃን አስነብበዋል። ድርጅታዊ ጉባኤው በዛሬ ውለው የማዕከላዊ ኮሚቴ አባላት ምርጫ ያካሄደ ሲሆን የማዕከላዊ ኮሚቴ አባላት ቁጥርም ከ45 ወደ 55 ከፍ እንዲል ወስኗል። ድርጅታዊ ጉባኤው በዛሬ ውለው አቶ አባይ ወልዱን ጨምሮ 12 ነባር አመራሮችንም በክብር ማሰናበቱን ዜናው አስታ አስታውቋል በውጭ ሀገር ዜና ኢንዶኔዥያ ውስጥ በደረሰው የመሬት መናወጡን ተከትሎ ከውቅያኖሱ በተነሳው ከባድ ጎርፍ ወይም ሱናሚ ያለቀው ሰው ቁጥር ከቀደመው አሃዝ ከእጥፍ በላይ ጨምሮ 832 መድረሱ ተሰምቷል ከሞቱት በተጨማሪ 540 ሰዎች መጎዳታቸውን የኢንዶኔዥያ ባለስልጣናት ገልጸዋል የሞቱት ሰዎች ቁጥር አሁንም ይጨምራል ብለው እንደሚሰጉ ነው የገለጹት ለዩናይትድ ስቴትስ ጠቅላይ ፍርድ ቤት እጩ ዳኛ ብረት ካቫኖን ጉዳይ በሚመረምረው የፌዴራል ምርመራ ቢሮ ኤፍቢአይ ስራ ዝርዝር ሁለንተና ውስጥ ገብተን አንቆጣጠርም ሲል ዋይት ሀውስ አስታወቀ። የዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ ዛሬ ለፎክስ ኒውስ ቴሌቪዥን በሰጡት ቃለ መጠይቅ ነው ይህንን ያስታወቁት። በሌላ ዜና በሌላ የዩናይትድ ስቴትስ ዜና በከፍተኛ ትኩረት ሲጠበቅ የቆየው ፕሬዚደንት ዶናልድ ትራምፕና ምክትል ዋና አቃቤ ሕጉ ሮድ ሮዝንስቲን ተገናኝተው የሚነጋገሩበት ቀን እንዳልተወሰነም ዋይት ሀውስ አስታውቋል። ይህንን ያስታወቁት ሳራ ሀከቢ ሳንደርስ በሰጡት ቃለመጠይቅ ነው። በመጨረሻም የናይጄሪያ ገዢ ፓርቲ ፕሬዚደንት ሞሐመድ ቡሃሪን በመጪው ዓመት በ2019 የካቲት ወር በሚካሄደው ምርጫ እጩ ተወዳዳሪው እንዲሆኑ መምረጡ ታውቋል። ቡሃሪ ባለፈው አርብ በገዢው ፓርቲ በተካሄደው ቅድመ ምርጫ አንድም ተፎካካሪ ሳይገጥማቸው መመረጣቸው ነው የተነገረው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ርስ በ22 ሜትር ባንድ በ13860 ኪሎ ርስ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ርስ እንዲሁም በናይል ሳት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የ እሁድ መስከረም 22 2011 ዓ.ም ምሽት ፕሮግራም ነው። ሁኔታችን ቆም የነበረ ኳ ኳ ሲል እኔ ጥይት የተተኮሰ መሰለኝ። ስለዚህ ካለሁበት በሩጫ ወደፊት ርኩኝ አሁን ሳይ ቤቱ ላይ ነው የሚወረውሩ። እንግዲህ አቁሙ ብለን በተለያየ መልክ ምልክት ብንሰጣቸውም ሳያቆሙ ሲቀሩ እንግዲህ በባህላችን መሰረት ሳር ነጭቼ ይዤ ቤቱ በር ላይ ሄጄ እንደዚህ እጄን ወደ ላይ በመዘጋ ሳሩን በመያዝ ቆምኩን። የጋሞ ብሔረሰብ ባህላዊ መሪና የቀድሞ የተቃዋሚ አመራር ካኦ ደምሴ ጻራ ናቸው። ይዘናቸዋል። አሁን ወደ ቀዳሚው ዘገባችን እንለፍ። ኦሮሞ ማህበረሰብ የገዳ ስርዓት መገለጫ ከሆኑት አንዱ የምስጋና በዓል ኤሬቻ በቢሾፍቱ ሆራ አርሰዲ ሐይቅ ላይ ዛሬ ተከብሯል። የመቻቻል ባህልና ትውፊቱን ለማጎልበት ሁሉም የአብሮ መኖርና መቻቻል ባህልን እንዲያከብር ጥሪም ቀርበዋል። በሌላ በኩልም ላለፉት ስምንት ዓመታት የገዳ ስርዓቱን ሲመሩ የነበሩት የቢርመጂ ቱለማ አባገዳ በየነ ሰንበቶ ለአዲሱ የሜልባ አባገዳ ጎበና ሆላ ኢሮሴ በትላንትናው ምሽት ስልጣናቸውን አስረክበዋል። ሙክታር ጀማል ከቢሾፍቱ ተከታዩን ዘገባ አድርሶናል። ኢሬታ የምስጋና ፕሮግራም በዘንድሮ ብሾፍቱ በተካሄደው ስነ ስርዓት በዚህ መልኩ ሌሊት 11 ሰዓት ቀደም ብሎ ነበር አባገዳዎችና ተከታዮቻቸው ከአባገዳዎች ማዕከል በመነሳት ወደ ሆረ ሀርሰዴ ወይንም የሀርሰዴ ሐይቅ ያመሩት። የኢሬቻው ፕሮግራም የዛሬው ዕለት ይሁን እንጂ የሕዝቡ መሰባሰብ ከሁሉም ዞኖች የተውጣጡ ኦሮሞዎችና ከተለያዩ ክልሎች የመጡ ብሔር ብሔረሰቦች በትላንትናው ዕለት ከጠዋቱ ነበር፣ ብሾፍቱን ማድመቅ የጀመሩት ከ20 ዓመት ቆይታ በኋላ ከካናዳ ሀገር የመጣው እንግዳም በዋዜማ የነበረውን ድባብ እንዲህ ነግረውኛል። ስሜ ወልደ ሚካኤል በሪሶ ጉራሮ ይባላለሁ። ያለፈ ጊዜም በሚዲያ እከታተል ነበረ። አሁን ደግሞ መቴን እንደዚህ ስናየው በጣም ልዩነት አለ። ተው ከተማ ሙሉ ነው ሰው ነው ጨዋታ ነው ጭፈራ ነው በጣም ደስ ይላል። ሬቻ መሪዎ እያሉ እናቶችና አባቶች ወጣቶችም የተለያዩ ዘፈኖችን እየቀላቀሉ ምስጋና ለፈጣሪ የሚያደርሱበት ፕሮግራም ነው። ወጣት እያሱ መሐመድ በአማራ ክልል ባቲ ነው የመጣው። በፕሮግራሙ መደመሙን ሁኔታውን መውደዱንም ነው የሚናገረው። ያለፈው ዓመት መጥቻለሁ ፍራቻ ነበረ። አሁን አሁን ጥሩ ነው፣ ምንም ፍራቻም የለም። እየታዝናናን እየኮራን እየሄደን ነው። እዚህ ሾፍቶ ውስጥ በዚህ ዝግጅት ላይ የተለያዩ አባ ገዳዎች ከመላ ኦሮሚያ ይገኛሉ። የአሜሪካ ድምፅ አግኝቶ ካነጋገራቸው አባገዳዎች ውስጥ አንደኛው በባሌ የኦዳ ሮባ አባገዳ አልይ ሙሐመድ ሱሩርን ነው። ባለፈው ጊዜ በወታደር ነበር የምንጠበቀው፣ ዛሬ ደግሞ በኛ ፖሊስና በኛ በእኛ ቄሮ እንደዚህ ስለሚጠብቁን በደንብ ደስ ብሎናል። ወጣት ጫላ ዋቅሹማ ከብሾፍቱ በቅርብ ርቀት ከምትገኘዋ አዳማ የመጣ ቢሆንም ባለፉት ረጅም ዓመታት እየተከታተለ በነበረው የኢሬቻ ስነስርዓት ትውስታዎችንም እንዳለው ነው የሚናገረው ከዚህ በፊት የነበሩ የሬቻ በዓል አከባበር ትንሽ ለየት የሚያደርገው አሁን በነፃነት ነው ልናከብረ የመጣ ነው። ከዚህ በፊት የነበሩት አንድ ሰባት አመት ጠቅላት እያለው እና ትንሽ ከትግል ጋር የተገናኘ ድሮ ስርዓቱም በነበረበት ትንሽ ነጻነት ለንም እና እንደ ቄሮም እንደ ኦሮሞ ህዝብም በነጻነት መታይም ባህላቸው መግለጽ አንችልም። እንደምነትም የሚመጡ ሰዎች ነጻነት አግኝቶ መከበር አይችሉም ነበረ። አሁን ዘንድሮ ግን ለየት ትላል ብዬ አስባለሁ። በዚህ ዝግጅት ላይ የተለያዩ ብሔር ብሔረሰቦች የኦሮሞ ወዳጆችና ጎረቤቶች ታድመውበታል። ሰብሰብ ብለው ነው። በሲዳምና ከሚጨፍሩ ወጣቶች ውስጥ ቀረብ ብዬ ያናገርኩት አንደኛው ይህንን ነግሮኛል። የመጣሁት ከሐዋሳ ነው። ጆስ ይባላለሁ። ለመጀመሪያ ጊዜ ነው እየተሳተፍኩ ያለሁት። ሲዳማና ኦሮሞ ማለት የአንድ እናት የአንድ አባት ልጆች ናቸው፣ ወንድማሞች ናቸው። እና ለዛ አንድነታችንን ለማጠናከር ምንድን ብሾፍቱ ድረስ መተን ይህ ልናከብር መተናል ከእናንተ ጋር። በዛሬ ዕለት ብሾፍቱ የተካሄደው የኢሬቻ ስነ ስርዓት በጣም ፍጹም ሰላማዊና በተረጋጋ መንፈስ የተካሄደ ነው። ከጸጥታ አንጻር በወጣቶች የተደራጀ ጤሮና ፎሌዎች በተቀናጀ በኩል ሰልፍ ሲያስጠብቁና ሥርዓቱን ሲያከናውኑ አስደማሚ ነበር። የዘንድሮን ኢሬቻ እጥፍ ድርብ ካደረገው አንደኛው ስነ ሥርዓት በትላንትና ዕለት ቅዳሜ የተካሄደው የቱለማ አባገዳ የስልጣን ሽግግር ነበር። እውቁና ላለፉት ስምንት ዓመታት ቱለማንም ጨምሮ የኦሮሚያ አባገዳን በአጠቃላይ ሰብስበው ሲመሩ የነበሩት አባገዳ በየነ ሰንበቶ የቱለማ አባገዳ ስልጣንና ወንበራቸውን አሳልፈው ሰጥተዋል። ኦሮሞ በገዳ ሥርዓት ውስጥ በአምስት ፓርቲዎች ተከፋፍሎ የሚጠራ ሲሆን እያንዳንዱ ለስምንት ዓመት እያስተዳደረ በአርባ ዓመት ዙሩ ይደርሰዋል። ላለፉት ስምንት ዓመታት ቶለማን ሲያስተዳድር የነበረው የብርመጂ ፓርቲ ዘንድሮ ለሜልባ ስልጣኑን አሸጋግሯል። አባገዳ በየነ ሰንበቶም ይህ በፍቅርና በውዴታ የሆነ መሆኑን ተናግረዋል። የገዳ ስርዓት ጦርነት የለውም። በምርቃት በመሳሳ ስምንት ዓመት እንዲያስተዳድር ስምንት ዓመት በኋላ ደግሞ ሌላው እንዲያስተዳድር ያስቀመጠ ስለሆነ እኛ ይኸው ዛሬ በስነ ስርዓት ሰጠ ናቸዋል። በስነ ስርዓት በመሳቅ በእውነት በመሳቅ ነው። የገዳ ስርዓት በሆድ ውስጥ ቂም ይዘ አሰጥም። ሆድ ውስጥ ቂም ሰጠ ይዘ ከሄድክ ራስ ወደ ራስ ይመለሳል። ስለዚህ እኛ አሁን በመሳሳ ማን ነው የወሰደው? ከወንድም ወደ ወንድም ነው ሄደው ሌላ ነገር የለም። አዲሱ የቱ ለማ አባገዳ ጎበነ ሆላ ይሬሶም ቢሆኑ ፓርቲያቸውን ሜልባን ወክለው ለዚህ እጩነትና ስልጣን ሲመረጡ ማንነታቸው በደንብ ታይቶ ሀቅነታቸው ተፈርዶላቸውን የፓርቲያቸው አባላት ነግረውኛል። አዲሱ የቱ ለማ አባገዳ ጎበነ ሆላ ኢሬሶ በስልጣን ጊዜያቸው ለኦሮሞ ህዝብ ብቻ ሳይሆን ለሰፊዋ ኢትዮጵያ ብሔር ብሔረሰቦች አንድነትን የሚያጠናክር ስራ ለመስራት ዝግጁ መሆናቸውን ነግረውናል። በኢትዮጵያ ውስጥ የምትኖሩት ብሔር ብሔረሰቦች ኦሮሚያ ውስጥ የምትኖሩት ብሔር ብሔረሰቦች የኦሮሞ ህዝቦች በዲሞክራሲ ያምናል፣ በአንድነት ያምናል። ቀደም ሲል አቅፎ ኦሮሞ ህዝብ ሰማንያ ሁለት ብሔረሰቦችንም አቅፎ እንደሚኖር እርግጠኛ ነኝ። አሁኑም ቢሆን ህብረተሰብም እንትን የኦሮሞ ህብረተሰብም ያልሆኑትም የሆኑትም አንድ ላይ እንዲኖሩ አንድ ላይ ወግና በህል እንዲኖራቸው ብዬ መልእክቴን አስተላልፋለሁ። በዛሬው የእሬቻ ስነ ስርዓት ላይ የአሜሪካ ድምፅ የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ሎሚ በዶን ለአጭር ጊዜ አግኝተው አነጋግሯቸዋል። ወይዘሮ ሎሚም በተለይ ከተለያዩ ብሔር ብሔረሰቦች ከሲዳማ፣ ከጋሞ፣ ከአላባ፣ ከወላይታ እና ከተለያዩ አካባቢዎች ይህንን ድንቅዬ ስነ ስርዓት ለመታደም ለመጡት ምስጋናቸውን አቅርበው ዝግጅቱ ለየት ያለ መሆኑንም ገልጸውልኛል። በሀገራችን ለሚገኙና በውጭም ለሚኖሩ ብሔር ብሔረሰቦች ና ለኦሮሞ ህዝብ በሙሉ እንኳን ለዚህ ታሪካዊ በዓል አደረሳችሁ የሚል መልእክት ማስተላለፍ ፈልጋለሁ። በዓሉ በጣም ልዩ ነው። ልዩ የሚያደርጉት ሁለት ዋና ነገሮች አሉ። አንድም ሀገራችን በለውጥ ጎዳና በከፍተኛ ሁኔታ የተንቀሳቀሰችበት ባለችበት፣ የብሔር ብሔረሰቦች አንድነት እየተጠናከረ በመጣበት ሁኔታ የሚከበር በዓል ነው። ሁለትም በኦሮሞ ህዝብ ዘንድ የሚታወቀው የገዳ ስርዓትን መሰረት ያደረገ የስልጣን ርክክብም ስለሚደረግ በጣም ታሪካዊ በዓል ነው። ያው ዕለቱ በጣም ደስ የሚል ነው። እንኳን አደረሰን። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ብሾፍቱ። ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። የቤንሻንጉል ጉምዝ ክልል ካማሽ ዞንና አጎራባች የኦሮሚያ ወረዳዎች በተከሰተው የጸጥታ ችግር ምክንያት የሰዎች ህይወት ማለፉን ንብረት መውደሙንና በሺዎች የሚቆጠሩ ሰዎች መፈናቀላቸውን በአርብ ምሽት ፕሮግራማችን ዘገባ ማቅረባችን ይታወሳል። የክልሉ መንግስት ለዚህ ግጭት መነሻው የካማሽ ዞን አመራሮች በታጠቁ ኃይሎች መገደላቸው ነው ማለቱን መዘገባችንም አይዘነጋም። የታጠቁ ሲል የክልሉ መንግስት የጠራው በኦነግ ስምም ሆነ የኦነግ ባንዲራና አርማ የያዙ ታጣቂዎች ናቸው ብሏቸዋል። በቤንሻንጉል ጉምዝ የተለያዩ ነዋሪዎችንና የክልሉ መንግስትና የኦነግ ቃል አቀባይን በጉዳዩ ዙሪያ አነጋግሬያቸዋለሁ። በካማሽ ዞን በለው፣ ጂጋፎይ፣ ያሶ፣ ከማሽ፣ አጋሎቲና ሰዳል በተባሉ በአጠቃላይ አምስት ወረዳዎች ላይ ከመስከረም 17 ጀምሮ ከፍተኛ ግጭት ተቀስቅሶ በክልሉ ከሚገኙ ነባር ከሚባሉ ብሔረሰቦች ውጪ ያሉት የሚሰነዘርባቸውን ጥቃት ሽሽት ወደ አጎራባች ክልል ኦሮሚያ ቀያቸውን ጥለው መሰደዳቸውን ነዋሪዎች ገልጸውልናል። በዚህ ግጭት ነዋሪዎቹ በቀስትና በጦር ጭምር የታገዘ ጥቃት እንደደረሰባቸው፣ ቤት ንብረት እንደተቃጠለባቸው፣ ከቀያቸው እንደተሰደዱም ገልጸውልናል። ከዞኑ የተለያዩ ወረዳዎች ዛሬ የሚገኙበትን ሁኔታ ጠይቂያቸው ነበር። ሁሉም ስማቸው እንዳይገለጽ ጠይቀዋል። ከበለው ጅጋፎይ ተፈናቅለው ነቀምት የሚገኙት አንድ ነዋሪ፣ ቀምት ላይ ነው ተቀምጠን። ያለ ያለ ሕዝብ ወደ ሰባት ቦታ ተከፋፍሎ ብዙ ቁጥር የለውም። በቃ በየቀኑ ስድስት ሰባት መኪና ይገባል። እየተፈናቀለው ያለ ተኩስ ኃይለኛ ተኩስ ነው እየተከፈተ ያለ ያለ የቀሩ ሰዎች በቃ በኪናማ ሲጠፋ በእግር ተጉዘው ነው ዛሬ የገቡት። የተጎዳ ሰው ታወቀ? የተጎዳ ሰው እስካሁን ምንም አላወቅንም። አርብ ዕለት የክልሉን ባለስልጣናት ስናነጋግር መከላከያ ፌዴራልና የክልሉ ፖሊስ ገብቶ ነገሮች እየተረጋጉ ነው ብለውን ነበረ። ዛሬ አልተረጋጋም ማለት ነው። ምንም አልተረጋጋም። ውሸት ነው።

ነጠን አካባቢ ሰው ውሃ ታሸገ ውሃ እየሰጠን ነው፣ ምግብ እየሰጠን ነው። እስካሁን ምንም የበደለ ያደረለ ምኝታ ፍራሽ እያንዳንዱ ሰው ፍራሽ ሁሉ ተሰጦት ነው ያለ? ወይ ፍራሽ ያላገኘ ሸራ ምናምን እየተሰጠ ነው ያለ ልምስ ምን ግን እስካሁን ያገኘ ነው የለም። በአጋሎቲ ወረዳ የሚገኙ ሌላ ነዋሪም ጠይቄ ያለው ከሰባስበን አንድ ላይ ነው ያለ ነው በኦሮሚያ በኩል ኦነግ ይገባ ነው ተብሎ እዚህ አካባቢ ያው ያሉት ማህበረሰቦች ወደ ክልላችን ሊገቡ ነው ብለው ነባር ብሔረሰቡ ራሱን ለመከላከል ሲያስብ እዛ ያለውን ሰራተኛና ማህበረሰብ ወደ አንድ ቦታ አከማችቶ ጥበቃ እያደረገ እነሱ ለመከላከል ራሳቸውን እየጠበቁ ያለበት ሁኔታ አለ። ያው እኛ ግን አንድ ቦታ ተቀምጠን ምግብም እያለቀ ነው። ለጊዜው አንድ ላይ ተሰባስበን ያለነው። እነማን ናችሁ አንድ ላይ የተሰባሰባችሁት? የኦሮሞ ተወላጅ እና የአማራ ተወላጅ። እኔ ግን በእንትን እንዳይገለጽ። አይገለጽም፣ አይገለጽም፣ ስምህ አይገለጽም። ምን ያህል ትሆናላችሁ? እኔ በግምት ያው ስድስት መቶ ሰባት መቶ እንሆናለን። የተጎዳ ሰው አለ? የተጎዳ በዱላ ትምህርታለ ለጊዜ ታክሞ እዛው መጠለያ ላይ ነው። ሁሉም የከተማው ሰው ነው መጠለያ ውስጥ የገባው ወይስ ከተማ ውስጥ ሰው አለ? ያው መጠለያ የገባው ሁለቱ ብሄረሰብ ነው። ሌሎች በመከላከል ራሳቸውን ሲጠብቁ አብረው ጉዳት እንዳይደርስባቸው ተብሎ ወረዳው መስተዳደር ሰብስቦ አንድ ላይ ጥበቃ እያደረገ አሁን አሁን አለ ማለት ነው። ውጊያው ውጊያ አሁን እኛ እናይ ግን ቀረፍ ላይ ተካላይ አለ ይላሉ፣ ግን እኛ የምናየው ነገር የለ። የከተማ ወጣቶች በእናንተ ላይ ጥቃት አድርሰዋል? አንድ ሰው ብቻ ነው፣ አንድ ሰው ብቻ ነው። መከላከያ እና ፌዴራል ፖሊስ ገብቷል አልተባለም? በየወረዳዎቹ እኛ ብዙ ጊዜ ደውለው ነበር። እና ማን ነው እየጠበቃችሁ ያለው ታዲያ? የወረዳው ፖሊስ ነው። ከማን ነው አሁን እናንተ እየተጠበቃችሁ ያላችሁት? ያው እዛ ያለው የጉሙዝ ማህበረሰብ አለ አይደል? ኦነግ ገብቶ ይቆጣጠራል ወረዳውን የሚል ብዙ ይዞ ነው እየተንቀሳቀሰ ኦነግ የሚታሰበው። ስለዚህ በዛ ምክንያት እዛ ያሉ ሌሎች ማህበረሰብ ኦሮሞዎች ስቃት እንዳይደርስባቸው ከማሽ ከተማ ያሉ ሌላ ነዋሪ በበኩላቸው ዛሬ ድባቡ ቆንጆ ነው፣ ምንም አይልም። መከላከያም ስላለ ችግሩ አለ ብለን የምንገምተው ዙሪያው አካባቢ አርሶአደሮች ላይ እርምጃ ምናምን እየተወሰደ የሞቱም ነው ነው እንጂ በከተማው አካባቢ አሁን ድባቡ ቆንጆ ነው። ዙሪያው አካባቢ ማለት የት በከማሽ ከተማ ዙሪያ አካባቢ ያሉት አርሶአደሮች ያሉ በነሱን ላይ የግድያ የቤት መፈናቀል አሁን ጠቅላላ አሁን የሆነ ዙሪያው ያሉት አርሶአደሮች ወደ ከተማ ገብተው ዞኑ መስራት ድራሽ ቦታ ሰጥቷቸው እዛ ተስበዋል። ዙሪያው የሚባሉት የት የት ናቸው? እስኪ ዙሪያውን ይጥቀሱልኝ። የት ማለት ነው ዙሪያ ተብሎ የምጠቀሰው? የጀሎ እዚ ሄና ባጀሎ የሚባል ቀበሌ አለ። ከዛ አካባቢ የወጡ አርሶ አደሮች አሉ። ደጉባ ጅርማ የሚባል ቀበሌ አለ። ጅርማ ጎጦ የሚባል አለ። ከዛ የተነሱ አርሶ አደሮች አሉ። እነዚህ አሁን መጥተው የዞኑ መሳደብን መኪና እየጠየቁ ነበረ። አሁን እነሱ ደግሞ አረጋግተናልና ወደ ቤት ተመለሱ እያሉ ነው ያው መፍትሄ ያላገኘ ስ ለማንኛውም፣ የቤንሻንጉል ጉሙዝ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ዘላለም ጃለታ በጉዳዩ ዙሪያ አነጋገራቸው ነበር። አቶ ዘላለም በቤንሻንጉል ክልል ካለው የተፈጥሮ ጸጋ አንጻር ብዙ ኢትዮ ኢትዮጵያውያን ለስራ በአካባቢው ይንቀሳቀሳሉ። በዚህም ምክንያት የኢኮኖሚ ግጭት ይፈጠራል። ጉዳዩ የብሔር ጥቃት አይደለም ሲሉም ያስተባብላሉ። ባለፉት ሶስት አመታት ደግሞ ክልሉ ሰላም ነበር ብለዋል። ነገር ግን ካለፉት ሶስት ወራት ጀምሮ ግጭቶች ነበሩ። አንዱ ግጭት ከኦሮሚያ ክልል አዋሳኝ አካባቢ ስለነበር ሁኔታዎችን ለማስተካከል ከኦሮሚያ ክልል አመራሮች ጋር ከፍተኛ ውይይት ተደርጎ ነበርም ብለዋል። በጉዳዩ ዙሪያ አነጋግሬያቸው ነበር የሁለቱን ህዝቦች የልማት ተጠቃሚነት ለማረጋገጥና እንዲሁም በሁለቱ ክልሎች አጎራባች ወረዳ መካከል ያለውን ሰላም በዘላቂነት ለማረጋገጥ መስከረም አስራ አምስት ቀን ሁለት ሺህ አስራ አንድ ዓመተ ምህረት የኦሮሚያ ብሔራዊ ክልላዊ መንግስት ከፍተኛ አመራር የተመራ የምዕራብ ወለጋ ዞን ወረዳ አመራሮች፣ የወረዳ አስተዳዳሪዎች፣ አስራረጦት ኃላፊዎች እንዲሁም የቤኒሻንጉል ጉሙዝ ክልል የከማሺ ዞን እና የአሶሳ ዞን የየደረጃ አመራሮች ባሉበት በአጠቃላይ በጸጥታው ላይ እቅድ ወጥቶ ተወያይተን መክረን ሁሉም ወደየ አካባቢው ሲመለስ እንዲፈጽማቸው ተግባብተን በተለያየንበት ወቅት የከማሽ ዞን አመራሮች መስከረም አስራ ስድስት ወደ ዞናቸው እየተመለሱ ባሉበት በኦሮሚያ ብሔራዊ ክልላዊ መንግስት በነጆና በጊምቢ መካከል በተለምዶ ወደ ከማሽ መገንጠያ ተብሎ በሚጠራው አካባቢ ላይ የታጠቁ ኃይሎች በከፈቱት ተኩስ የወረዳ አመራሮቻችን እንዲሁም የታታ በአጠቃላይ አመራሮች ላይ የህይወት እልፈት ገጥሟል። የአካል ጉዳት የደረሰባቸውም አሉ። የንብረት ውድመትም ገጥሟል። እንግዲህ እንደሚታወቀው ቤንሻንግል ጉም በተለይ ከማሽ ዞን እና ማዋኮ ሞልዮ ወረዳ በኦሮሚያን አቋርጠን የምንደርስባቸው አካባቢዎች እንደመሆናቸው መጠን በተደጋጋሚ ጊዜ መንገዶች ይዘጋሉ። ይሄ መንገድ መዘጋት ከፍተኛ የሆነ ኢኮኖሚያዊና ማህበራዊ ጉዳቶችን እያስከተለብን ነው የሚገኘው። በተለይ ማኦ ኮሞ ልዩ ወረዳ በአብዛኛው የኦሮሚያ ክልልን አርስ የምናገኘው ልዩ ወረዳ እንደመሆኑ መጠን የቀበሌ አመራሮች ይታፈናሉ። የሚሊሻ ኃይሎች ላይ ትጥቅ እያስወረዱ መልሰው ንጹሐን ዜጎችን የሚያጠቀሙበት ሁኔታ ነው ያለውና በዚህም ዙሪያ ላይ የተነጋግረን መክረን በተለያየንበት ወቅት ነው እንግዲህ እነዚህን አመራር ደፈጣ ተይዞ በተለይ እንደምታውቁት እንደ ሀገር ከዲሞክራሲ ምህዳር መስፋት ጋር ተያይዞ በርካታ ተቃዋሚ ሀይሎች በተለይ በውጭ ሀገር የነበሩ የፖለቲካ ፓርቲዎች፣ ድርጅቶች ወደ ሀገር ገብተው በሰላማዊ መንገድ ያለ ጦር መሳሪያ ከጦር መሳሪያ ውጭ በዲሞክራሲ ውስጥ ትግል እንዲያደርጉ በስምምነት ወደ ሀገር እየገቡ ያሉበት ሁኔታ ነው ያለው። ከዚህ መካከል አንዱ የኦነግ ሀይል ነው። ኦነግ በሰላማዊ መንገድ ሰላማዊ ትግል ለማድረግ ወደ ሀገር ገብቷል። በዚህም መሰረት በተለይ የታጠቁ ሀይሎቹ በኦነግ ስምም ሆነ የኦነግም ባንዲራና አርባ ይዘው በምዕራብ ወለጋ የሚንቀሳቀሱ የታጠቁ ሀይሎች ይህን መንግስት ያደረገላቸውን የሰላም ጥሪ ባለመቀበል ተደጋጋሚ ጊዜ ጥቃት እያደረሱ ነው የሚገኙት ና ይሄንም ጥቃት የፈጸሙት እንደ ክልል እነዚህ አፈንጋጭ የሰላም ጥሪ ለመቀበል ፈቃደኛ ያልሆኑ የኦነግ የታጠቁ ኃይሎች ናቸው የሚል ነው በእኛ በኩል የደረስንበት ድምዳሜ። እነዚህ ታጣቂዎች የኦነግ ታጣቂዎች መሆናቸውን እንዴት አወቃችሁ? ታጣቂዎቹ ማንነት እንዴት ተለየ? በተደረገው ተደጋጋሚ ግምገማም አንደኛ ይዘው የሚንቀሳቀሱ የኦነግን ባንዲራ ነው የኦነግ ባንዲራ ነው ይዘው የሚንቀሳቀሱ የታጠቁ ኃይሎች ናቸው። በተደጋጋሚ ጊዜ የአካባቢው ማህበረሰብ፣ በተለይ የእኛን ወረዳ፣ በተለይ ቤንሻንጉል ጉምዝ ክልል ያለውን ሕዝብ እየሰበሰቡ እኛ የኦነግ ኃይል ነን ኦነጎች ነን ብለው ስ የሰበሰቡም ጭምር አቅጣጫ የሚሰጡበት ሁኔታም መኖሩን ከህዝቡም በተደጋጋሚ ጊዜ ባደረግናቸው ግንገማዎችም የደረስንበት መሆኑን ነው ከዚህ ነው ዋና መነሻ። የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ቶሌራ አደባም በጉዳዩ ዙሪያ አነጋግሬያቸዋለሁ። ይህንን ጉዳይ ከአጠቃላይ ከሀገሪቱ ሁኔታ ጋር ማየት ያስፈልጋል እንደሚመስለን ባለፉት ጊዜያት በልዩ ልዩ አካባቢ የኦሮሚያ ግዛቶች ውስጥ አካባቢ ከጎረቤት ህዝቦች ጋር ግጭቶች ይከሰቱ ነበር በሰሜንም በምስራቅም በምስራቅ በደቡብም እንደዚሁም በምዕራቡ አካባቢ ግጭት ብዙውን ጊዜ የሚነሳው በእኛ ግምገማ በኦሮሞ ነጻነት ግንባር ግምገማ ህዝቦችን ከህዝብ ጋር በማጋጨት በሀገሪቷ ውስጥ የሚታየው የዲሞክራሲ ሂደት ደናቀፍ የሚፈልጉ ብዙኖች ናቸው ብለን ነው የምናየው። የቤኒሻንጉል ህዝብና የኦሮሞ ህዝብ ለብዙ ዘመናት አብሮ ኖሯል። የዚህ አይነት ግጭትም ስ ፈጽሞ ተከስቶ አያውቅም። የቤኔሻንጉል ህዝብ እና የኦሮሞ ህዝብ የተጣላበት ጊዜ የለም። በሽግግር ጊዜ ውስጥ ደግሞ ብዙ ልዩ ልዩ ሁኔታዎች ይፈጠራሉ። በዚህ አጋጣሚ የግል ጥቅምም ይሁን የቡድን ከዚያም አልፎ ሌላ አላማ ለማሳካት የሚንቀሳቀሱ ቡድኖች እንደሚኖሩ ግልጽ ነው። አሁን በቤኔሻንጉል ጉሙዝ አካባቢ የተከሰተው በአካባቢ ያለውን በቤነሻንጉል እና በኦሮሞ ህዝብ ወይም ደግሞ በሌላ ህዝብ መካከል ያለውን ግጭት እልባት እንዲያገኝ ለማድረግ የክልሉ የምዕራብ ወለጋ አስተዳደር ከአካባቢ ከሚገኙት የወረዳ አስተዳዳሪዎች እንደዚሁም የቤነሻንጉል ጉሙዝ አስተዳዳሪ በአካባቢ ከሚገኙ ወረዳዎች ጋር በመስከረም አስራ አምስት ና አስራ ስድስት ስብሰባ ሲያደርጉ እንደነበር ሰምተናል። ስብሰባ አድርጎ እንደነበር ያለውን ሁኔታ ከገመገሙ በኋላ ወደ አካባቢ በመሄድ ህዝቦቹን ለማረጋጋት ጥረት ሲያደርጉ ነበር። በዛ በኩል ሲሄዱ እንግዲህ እንደተባለው የሁለት ሰዎች ሞትና ቁስለት ያጋጥማል በመንገድ ላይ ወደ ቤኒሻንጉል ጉሙዝ ሲያልፉ ይህ እንግዲህ የኦሮሞ ነጻነት ግንባር ሰራዊት ተልእኮ አይደለም፣ በሰላማዊ ሰዎች ላይ እርምጃ መውሰድ። የእኛ ሰራዊት የምን አድርጋል ብለን አናምንም። በተለይ ከሶስት አራት ወራት ወዲህ በሀገሪቱ የሚታዩት አንዳንድ ነገሮች በኦሮሞ ነጻነት ግንባር ስም የሚሰሩ ብዙ ሁኔታዎች ነበሩ ማለት ነው። ባንዲራውን ይዘው መኪና አስቁሞ መዝሪያ ህዝቦችን፣ ዜጎችን እያስፈራሩ ንብረት መቀማትና ሌሎች ወንጀሎችን ሲፈጸሙ ነበር። አሁንም እየተፈጸሙ ነው። ስለዚህ በእኛ አስተያየት ይህ ሁኔታ የኦሮሞ ነጻነት ሰራዊት ህዝብን ለመዝረፍ፣ ለማስፈራራት ወይም ደግሞ ለመግደል የተደራጀ ሰራዊት አይደለም። የህዝቦች መብት ለማስጠበቅ የሚታገል ሰራዊት ነው እና ሁኔታዎች ተጣርተው ግልጽ እንደሚሆኑ ነው የምንጠብቀው። ባለው ሁኔታ ግን የኦሮሞ ነጻነት ሰራዊት ይህን ተግባር ፈጽመዋል ብለን አናምንም። አቶ ቶሌራ ኦነግ ሰራዊት ግሞ ይህን ፈጽመዋል ብለው አናምንም ብለዋል። ግን እንደው የኦነግ ሰራዊት ትጥቃ አለው ማለት ነው። አሁን ትጥቃ አልፈታም او غوښتد چې یو روبانه صاحب نشم بار به سلام منګه ته وډول وکړید و دا اگر به معلوماتیو تاوکان کله په وروټو حیلوټو ست انګدی ወደ በኤርትራ በኩል ያለው ሰራዊት ወደ ሀገር ቤት ገብቷል። ሌላው ደግሞ በተለያዩ ሀገሪቷን ክፍል ውስጥ በኦሮሚያ ክልል ውስጥ የሚገኙ ሰራዊቶች ደግሞ ከመንግስት ጋር አጠቃላይ ስምምነት ላይ በመድረስ ወደ የሚፈልግበት ቦታ እንዲሰባሰቡ በስራ ላይ ነው የምንገኘው እና በአሁኑ ወቅት በምዕራብም በደቡብም በምስራቅ እና በማዕከላዊ ኦሮሚያ በተለያዩ ቦታዎች የሚንቀሳቀሱ ያሉ ቤታ ጥጉ የ ኦሮሞ ነጻነት ሰራዊት አባላት አሉ። ስለዚህ ምንድን ነው የምታረጉት? አሁን በሰላማዊ ትግል እንታገላለን ብላችሁ እንግዲህ ኢትዮጵያ ያላችሁት እያሰባሰብን ነው ብላችኋል። ምንድን ነው የምታረጉት? ሰራዊቱን ካሰባሰባችሁ በኋላ ምን ለማድረግ ነው ሀሳባችሁ? እንግዲህ በአጠቃላይ ይሄ ሰራዊት ኦሮሞ ነጻነት የኦሮሞ ህዝብ ሲታገል የነበረ ሰራዊት ነው ያለምንም ክፍያና ያለ ምንም የተለየ ጥቅም ህይወቱን፣ ጉልበቱን እና አስፈላጊውን ነገር ሁሉ ሲሰዋ የነበረ ነው። ይህ ሰራዊት እንግዲህ ምን መሆን አለበት ወይም ደግሞ ቀጣይ ተልእኮ ምን ይሆናል የሚለው ከመንግስት ጋር በሚደረግ ስምምነት የሚቋጭ ይሆናል። ትጥቅን በተመለከተ ሁሉም የታጠቁ የኦነግ ሰራዊት በእናንተ እና በአቶ ዳውድ ኢብሳ የሚመራው ብቻ ነው ትላላችሁ፣ ወይስ ኦነግ አካባቢ ላይ የመከፋፈል ነገር ስለነበረ እናንተ ማታውቁት የታጠቀ ሌላ የኦነግ ሰራዊት ሊኖር ይችላል ብላችሁ ትገምታላችሁ? ምንድን ነው በዚህ ላይ ያላችሁ አስተያየት? የኦሮሞ ነጻነት ግንባር አንድ ነው። ኦሮሞ ነጻነት ግንባር ነው። ከኦሮሞ ነጻነት ግንባር ውጭ የታጠቀ ኃይል አለ የሚለውን ነገር እኔ መልስ መስጠት አልችልም። በእኛ ስም ግን የኦሮሞ ነጻነት ሰራዊት የሚል በኦሮሞ ነጻነት ግንባር ስም የተደራጀ ኃይል አለ። ሌላው እንደ ቅድም ለመጥቀስ ስተሞከርኩት በኦነግ ሰራዊት ስም የግል አላማቸውን ለማሳካት በየቦታው የሚንቀሳቀሱ አሉ፣ ገንዘብ ከህዝብ የሚቀሙ መኪና በማቆም አንዳንድ ወንጀሎችን የሚሰሩ ግሩቦች በየቦታው ይታያሉ ማለት ነው እንጂ ከዚህ ውጭ የኦሮሞ ነጻነት ግንባር ወይንም ደግሞ የኦሮሞ ነጻነት ሰራዊት አለ ብለን አናምን። አድማጮች፣ በቤንሻንጉል ጉምዝ ጉዳይ የሚነሱት ጉዳዮች በርካታ ናቸው። ቀሪውን ዘገባ በነገው ምሽት ይዤ እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። መቺ የሆነውን ስርዓት ለመገንባት ኢትዮጵያ ከራሷ ባህልና ማህበራዊ አወቃቀር መነሳት አለባት ሲሉ የጋሞ ብሔረሰብ ባህላዊ መሪና የቀድሞ የተቃዋሚ አመራር ካኦ ደምሴ ጻራ ተናግረዋል። በቡራዩ በሚኖሩ የጋሞ ተወላጆች ላይ የተፈጸመውን ግድያ ተከትሎ በጋሞ ጎፋ ዞን ዋና ከተማ አርባ ምንጭ የታየውን የአንዳንድ ወጣቶች የጥቃት ሙከራ ከተከላከሉት አንዱ ናቸው። ካኦ ደምሴ ጻራ ይህንን መነሻ ያደረገው እስክንድር ፍሬው አነጋግሯቸዋል። ሰሞኑን በጋሞ ጎፋ ዞን የሆነው የበርካቶችን ቀልብ ገዝቷል። በአርባ ምንጭ የተደረገው የዜጎችን ልብ ማርኳል። ሊባባስ የነበረ ግጭት ተገቷል። ሊፈጸም የነበረ ጥፋት በጋሞ ወግ በኢትዮጵያ ባህል እንዲቀር ተደርጓል። መስከረም 7 2011 አብዛኛዎቹ የጋሞ ብሔረሰብ ተወላጆች በሆኑ ዜጎች ላይ በቡራዩ የተፈጸመው ግድያ ያሳዘናቸው፣ ድርጊቱ ያስቆጣቸው የአርባ ምንጭ ከተማና አካባቢዋ ነዋሪዎች አደባባይ ወጡ። ሀዘናቸውን ለመግለጽ፣ ተቃውሟቸውን ለማሰማት የከተማዋን አስተዳደር እውቅና አግኝቶ ከተጠራው ሰልፍ ዓላማ ያፈነገጡ የተወሰኑ ወጣቶች ግን በስሜታዊነት ተንቀሳቀሱ። ከኦሮሚያ ጋር የተገናኘ ስም ባላቸው ባንኮች ላይ ጥቃት ለማድረስም ተነሱ። የጋሞ ብሔረሰብ ባህላዊ መሪዎች ግን ይህ እንዲሆን አልፈቀዱም። ካዎች፣ ማጋዎችና የአገር ሽማግሌዎች ከእነዚህ ባንኮች ፊት አጥር ሆነው ቆሙ። ሳር ይዘው ተንበረከኩ። በጋሞ ጎፋ ዞን ከሚገኙ 42 ከፍተኛ ባህላዊ መሪዎች አንዱና የቀድሞው የደቡብ ህብረት አመራር አባል ከአውደ ምስቴ ጻራ ይህንን ለማድረግ የመጀመሪያው ነበሩ። ባለፈው ሰኞ መስከረም ሰባት የሆነውን እንደዚህ ያስታውሳሉ። ወጣቶች ናቸው እንግዲህ ሲሄዱ፣ እኛ ከኋላ እንከተላቸው ነበር። ልክ ላይ እንደሄዱ የኦሮሚያ ልማት ባንክ የሚል ነበረ እና እሱም ሲያዩ ድንጋይ መወርወር ይጀምራሉ። እኔ ታች ቆሜ ነበረ ኳ ኳ ሲል እኔ ጥይት የተተኮሰ መሰለኝ። ስለዚህ ካለሁበት በሩጫ ወደፊት ሄድኩኝ። አሁን ሳይ ቤቱ ላይ ነው የሚወረውሩ እንግዲህ አቁሙ ብለን በተለያየ መልክ ምልክት ብንሰጣቸውም ሳያቆሙ ሲቀሩ እንግዲህ በባህላችን መሰረት ሳር ነጭቼ ይዤ ቤቱ በር ላይ ሄጄ እንደዚህ እጄን ወደ ላይ በመዘርጋት ሳሩን በመያዝ ቆምኩኝ። እንግዲህ ሌሎችም ሽማግሌዎቹ እኔን አይተው መጥቶ ግማሹ ከነገር ይቆማል፣ ግማሹ ይንበረከካል እና ይሄ እንግዲህ የመጨረሻው ተማጽኖ ነው በባህላችን። እርስዎ ካሆነት ከሶ በታች ባለ የባህላዊ ማዕረግ ያሉ ናቸው። ሌሎቹ የቆሙት እስቲ ዝርዝራቸውን ንገሩኝ። ሳሪ ዘን ተንበረከክን ቆመን ያሏቸው። እኔ እንግዲህ በዛ ባህል መሰረት የመጨረሻው ወሳኝ ሰው ነኝ። እንግዲህ እኔ አሁን ስላለው ህጄ ቤቱን ከጀርባ አድጌ በሩ ላይ ነው የቆምኩት። ሳር ይዤ ቆም አለው። ዘበኞቹ ፈርቶ ቤቱን ዘጉ። ክፈቱ አልኳቸው። ክፈቱ ክፈቱ እና ልቀቁ ብዬ አስከፈትኩ። ቆምኩ። እየሰራ ነበር በዛ ሰዓት፣ በዛ ሰዓት እየሰራ ነበረ፣ ወይም ለመዝጋት ማሳብ ነበረው እንግዲህ ሰልፉ ከመጣ በኋላ። ስለዚህ ክፈቱ በሩን አልኩ። አትረበሹ፣ ቆሙ ወታችሁ ግማሾቻችሁ ውስጡ ብዬ ካዘዝኩ በኋላ በሩ ላይ ቆምኩኝ። ከዛ በኋላ እንግዲህ አርባ ምንጭ የነበሩ ሽማግሌዎች የሚመለከታቸው ሁሉ ሽማግሌዎች ሁሉ ይህን በማድረግበት ጊዜ መጥተው ከነጋር የቆመው ይቆማል፣ ሳር ይዘው የሚንበረከከው ይንበረከካል። በዛ መሀል እኔ እንግዲህ አልንበረከክም፣ ለእኔ አይፈቀድም እና የኔ ስራ መሀሉ ገብቶ ሳሩን ይዞ መቆም ነው። ከዚህ ቀጥሎ አሁን እጄ ላይ ያለውን የካዎ ምልክቱን ማሳየት ነው የባህላዊ መሪነትን ምልክት ማሳየት ህዝቡን ማሳየት ነው። ይሄ የተከበረ ነገር ስለሆነ ይሄንን በማሳይበት ጊዜ መቆም አለበት እና በዛው እግዚአብሔር ይስጣቸው። አብዛኛው ከተማ ልጆች ናቸው። ይህን ባህል ጠልቀው የማያውቁ ናቸው። ሆኖም የሚያውቁትን ውስጣቸው ሰዎች ስለነበሩ እንዲቆም ተደረገ። በኦሮሚያ ኢንተርናሽናል ባንክና በአዋሽ ባንክ ላይ ሊፈጸሙ የነበሩ ተመሳሳይ ጥቃቶችም በዚህ መንገድ እንዲቆሙ መደረጉን ካዎ ደምሴ አስታውሰዋል። እናም የጋሞ ጎፋ ብሔረሰብ ካዎች ማጋዎች ቢታኒዎችና የአገር ሽማግሌዎች በቡራዩ ጉዳይ የሰከነ አካሄድ ተከትለዋል። በተግባር ተንቀሳቅሰዋል። በአርባ ምንጭ ሊፈጸም የነበረን ጥቃት አስቀርተዋል። ህይወት ታድገዋል። ንብረት አድነዋል። ጥፋት በጥፋት እንዳይመለስ፣ ስህተት በስህተት እንዳይታረም አድርገዋል። ከኦሮሚያ አባገዳዎችና የአገር ሽማግሌዎች ጋር በመቀናጀት እየተካሄደ ያለው የሽምግልና ሂደትም እየተጠናቀቀ መሆኑን አብራርተዋል። ዘጠና ዘጠኝ በመቶ ሂደቱ ተካሂደዋል። አንድ ፐርሰንት ነው የሚቀረው። እናንተ በሰላማዊ መንገድ በሰከነ ሁኔታ ነው ልትፈቱ እየጣራችሁ ያላችሁ። በማህበራዊ ሚዲያ በአንዳንድ ወገኖች የሚሰነዘረው ግን በዛ መንገድ አይደለም እየሄደ ያለው እና ምንድነው መልእክት? እርሶ በኢትዮጵያ ውስጥ ጋሞ ማህበረሰብ ባህላዊ መሪ ነው የሚነግሩ ምን ይላሉ? ይሄ እነዚህ አሁን በማህበራዊ ሚዲያዎች እና በአንዳንድ ዜና ማሰራጫዎች የሚገለጸው ከፖለቲካ አቋሞች ጋር የተያያዘ ይመስለኛል። ስለዚህ በተለያየ የፖለቲካ አቋም ላይ ሆነው ወገንተኛ በሆነ መልክ ዜናውን ለማሰራጨት ስለሚፈልጉ አንድም ኢትዮጵያን እየጎዱ ነው፣ ሁለተኛም በኢትዮጵያ ውስጥ ያለውን የብሔር ብሔረሰቦቹን ጥያቄዎች፣ ፍላጎቶች እየተጫኑ ነው። በዚህ ምክንያት አንዱ የኢትዮጵያ ባለ አደራ ራሱን የሚያደርግበት ሁኔታ አለ። ሌላኛው ደግሞ ኢትዮጵያን አፍራሽ አይነት አድርገው ይወስዳሉ። እንደዚህ አይነት ጫፍ የረገጡ አመለካከቶች ኢትዮጵያን ይጎዱዋታል። ስለዚህ እውነት ኢትዮጵያን የምንወድ ከሆነ የኢትዮጵያ አንድነት ነው እንዲቀጥል ከተፈለገ ሁሉን አካታች የሆነ አመለካከት እንዲኖር እፈልጋለሁ። ከዚህ ቀደም ፖለቲካ ሰው ሆኜ ቆይቻለሁ። ላለፉት 47 ዓመታት ነው በኢትዮጵያ ፖለቲካ ውስጥ የተንቀሳቀስኩት። በቂ ግንዛቤ፣ በቂ እውቀት አለኝ ብዬ አምናለሁ። በእርግጥ ወጥ እና ሙሉ የሆነ እውቀት ባይኖረኝም ለእኔ የሚበቃ ለኢትዮጵያ አስተዋጽኦ የማደርግ ብቃት ላይ ነኝ ያለሁት እና ይሄ ነገር መብረድ አለበት። በአብዮቱ ወቅት በኢያፓና በመኢሶን መካከል እንደሚደረገው አይነት ውጥረት አሁን ለመፍጠር የሚፈለግበት አቅጣጫ አለ። ስለዚህ ይሄ ነገር በሰከነ አይነት መሄድ አለበት። ይሄ ለውጥ ለኢትዮጵያ የመጨረሻ ይመስለኛል። ይሄ ለውጥ ደግሞ የመጣው በኢትዮጵያ ሕዝብ ተጋድለው መስዋዕትነት፣ ውርደት መሰደድ የመጣ ነገር ነው። ይህ የህዝብ ፍላጎት ጫና ኢህአዴግን ዛሬ በሁለት ከፍሏል። ስለዚህ ለውጥ ፈላጊና የህዝብ ስሜት ጠባቂ የምለው ወገን ሲወጣ በድሮው እንቀጥል የሚሉ በአብዮታዊ ዲሞክራሲ አካሄድ አይነት እንቀጥል የሚሉ ወገኖች በኢህአዴግ ውስጥ እንደተፈጠሩ ይሰማኛል። ስለዚህ እነዚህ በድሮው መንገድ እንሂድ የሚሉት ወገኖቹም የኢህአዴግ ድርጅት አባላትም ቢሰክኑ አደብ ቢገዙና አሁን ህዝቡ ፈልጎት የመጣውን የለውጥ ጥያቄ ለመመለስ ቢዘጋጁ ይሄ አንድ የኢትዮጵያን አንድነት ለማስጠበቅ እንደ አንድ መሳሪያ እንደሚያገለግል ተስፋ አረጋለሁ። ሁለተኛው በመገናኛ ብዙሃን ላይ ያሉ ሰዎች ብርቱ ጥንቃቄ ማድረግ አለባቸው። ገለልተኛ መሆን አለባቸው። የታሪክ ሰውና መገናኛ ብዙሃን አንድ ናቸው። ታሪክ አድሎ አያቅም። የተደረገውን ድርጊቱን ነው የሚተርከው። ትርጉም መስጠት የለበትም። አንድ የታሪክ ምሁር የተደረገውን ነገር ድርጊቱን በሐቅ ካስቀመጠ በኋላ በታሪክ ውስጥ ኢንተርፕሬቴሽን የሚባላል ለመተርጎም ከፈለገ የራሴ አስተያየት ብሎ መተርጎም ይችላል። የዜና ሰዎችም የተደረገውን ነገር ከእውነተኛው ምንጭ አግኝቶ ማሰራጨት፣ የራሳቸውን ፍላጎት፣ የራሳቸውን አቋም፣ የራሳቸውን ፍላጎት ወይም አመለካከት ማንጸባረቅ የለባቸውም አደባልቀው ይሄ መረጃ ነውና፣ መረጃ የተሳሳተ ወደ ሕዝብ ከገባ በኋላ መልሶ ለማውጣት መልሶ ለመንቀል እጅግ ብዙ ጉልበት ይጠይቃል። ጦር ከፈታው አገር ወሬ የፈታው አገር፣ ይሄ በእውነቱ የኢትዮጵያውያን ምሳሌ አነጋገር ነው። ዛሬ በዜና ማሰራጫ ላይ ያሉት ልጆች ይህን የኢትዮጵያ ልጆች መስማት አለባቸው። በተለይ አቶ ደምሴ ካዎ ደምሴ፣ እንግዲህ እርስዎ ከፍተኛው የጋሞ ብሔረሰብ ባህላዊ ወይም ሃይማኖታዊ መሪ ነዎት። የዘመኑ ወጣቶች ሳይቀር እንደሚሰሙትም ባለፈው አርባ ምንጭ በተካሄደው ሰልፍ ወቅት ተመልክተናል። ከዚህ አንጻር በማህበራዊ ሚዲያ ላይ የቡራዩን ግድያ መነሻ አድርገው የተለያየ ሀሳብ ልውውጥ ለሚያደርጉ ሰዎች እርስዎ በዋነኛነት ጥቃት እንደደረሰበት የጋሞ ማህበረሰብ መሪ የሚያስተላልፉት መልእክት ምንድን ነው? ምንድን ነው አስተያየት? ዜና ማስ ሜዲያዎች እና እነዚህ ማህበራዊ ሜዲያዎች በተለይ መጠንቀቅ አለብን። ይሄ ትንኮሳ አይነት መረጃዎችን ማስተላለፍ ቢቆጠቡ በኢትዮጵያ ስም አደራ ነው። ምለው የኢትዮጵያን አንድነት የሚጠብቁ ከሆነ ማለት የሚፈልጉ ከሆነ መጠንቀቅ አለባቸው። ኢትዮጵያ እኮ ሌት ያለች አገር ናት። ብርቱ ባህል ያላት አገር ናት። ብርቱ ሃይማኖት የምትከተል አገር ናት። ብዙሃን ሕዝቦችን የያዘች አገር ናት። በቋንቋ፣ በባህል በመሳሰለው ሁሉ በማህበራዊ አወቃቀር የተለያዩ ሕዝቦችን አካታ ይዛ አርግዛ የተቀመጠች አገር ናት። ስለዚህ እያንዳንዱ ተነስቶ የራሱን ጎሳ የራሱን ብሔረሰብ የሚወክል ሀሳብ ብቻ እየሰነዘረ አንድነቱ ላይ ጦር መወርወሩ ማንንም አይጠቅም። ሁለተኛ የኢትዮጵያ ዋስ የሆነ የትኛው ወገን ነው? የትኛው ፓርቲ ነው የትኛው ወገን ነው? ኢትዮጵያ እኮ የሁላችን ነው። የኢትዮጵያ ችግር ምንድን ነው ነው እንደዚህ አይነት ጥያቄ ብትጠይቅ፣ የኢትዮጵያ ችግር የህዝቦቿ አይደለም፣ ፍትሃዊ ስርዓት ማጣት ነው። ዴሞክራሲያዊ ሰብአዊ ስርዓት ማጣት ነው። ይሄ እንዴት ይመለሳል ነው ይሄ እድል ለሁለተኛ ጊዜ ተገኝተዋል። ከኃይለ ስላሴ ወደ ደርግ ስልጣኑ ሽግግር በሚደረግበት ስጋት ነበር። አሁን ከደርግ ወደ ህዝባዊ ወያነ ሓርነት መሪነት ሽግግር ሲደረግም ስጋት ነበር። አሁን ከኢህአደግ ወደ ዴሞክራሲያዊ ስርዓት ሽግግሩ በሚደረግበት ጊዜ ይህንን ሁሉም ዓለምም ኢትዮጵያም በደስታ ነው የተቀበሉት። ይሄ ሽግግር ሰላማዊ በሆነ መልክ በተመከረ መልክ ወደ ሽግግሩ ቢሄድ በጣም ደስ ይለኛል። እዚህ ላይ አንድ ነገር ለመናገር እፈልጋለሁ። ኢትዮጵያ እንደ አገር ከጀመረችበት እስከ 1966 ድረስ የመጣችበት ኢትዮጵያዊ ሆነ አድጋ ነው የመጣችው። ስርዓቱ ሁሉ ኢትዮጵያዊ ነበር። የዩኒቨርስቲ ተማሪዎች ባደረጉት ትግል ሮታ ዓለማዊ አካሄዳቸው ከኢትዮጵያ ጋር ማች የማያደርግ እድገቷ ጋር ባህሏ ጋር ሃይማኖቷ ጋር የማይጣጣም አመለካከት ይዘው በመምጣት ኢትዮጵያን በቆመችበት እንድትቀርና የባዕድ አመለካከት ኢትዮጵያ ላይ እንዲተከል በማድረጋቸው ዛሬ ኢትዮጵያ አንደ ስትፈርስ፣ አንደ ስትገነባ፣ አንደ ስትፈርስ እዚህ ደርሳለች። ለኢትዮጵያ ወዳጆችም ለኢትዮጵያውያንም ለማስተላለፍ የምፈልገው ይሄ ነው። በተለይ ለምሁራን በተለይ የትኞቹ ምሁራን ያ ትውልድ የተባለው ወደኋላ መመለስ አለባቸው። አርባ አራት ዓመት እውነት ምሁራን ከሆኑ ኢትዮጵያን የሚወዱ ከሆነ ኢትዮጵያ ጠቅላላ እድገቷ በ1966 ላይ ነው የቆመው። እውነተኛ እድገቷ ከዛ ወዲህ እየተቀበልን የመጣ ነው አርቲፊሻል ውሰት ስርዓት። ወደኋላ ተመልሶ ከ66 ወደፊት ኢትዮጵያ የምትሆነው ሀያ አንደኛው ክፍለ ዘመን ውስጥ ፍትሐዊ ስርዓት ኢትዮጵያ ልትመስርት የምትችለው ከራሷ ተነስታ ከራሷ መጨረስ አለባት። ስለዚህ ወደኋላ መመለስ አለባቸው፣ ማጥናት አለባቸው። ኢትዮጵያን እንፈልጋት። ኢትዮጵያን ምሁራን ይፈልጉ፣ ራሳቸውን ይፈልጉ። ከዛ የተነሳ ስርዓት፣ እዛ ላይ የተገነባ ስርዓት ማለትም ካለፈውም ከአንደኛው ክፍለ ዘመንም በመውሰድ የተቀናጀ ኢትዮጵያዊ የሚመስል ስርዓት መፍጠሩ ኢትዮጵያን ለዘላለም አንድ ያደርጋታል የሚል እምነት አለ። ወደ ኋላ እንመለስ። በተለይ በተለይ ምሁራንን የሚማጽ ነው ይሄ ነው እንጂ ይሄ ተቀባብሎ በቃላት የሚረጋገጡት ነገር የትም አያደርሰንም፣ ለኢትዮጵያም ዋስትና አይሆንም። እቺን መልእክት በደንብ እንደምታስተላልፍ ተስፋ አደርጋለሁ። ስለዚህ ኢትዮጵያ ከራሷ መነሳት፣ ከራሷ ባህል መነሳት፣ ከራሷ የማህበራዊ አወቃቀር መነሳት። ስለዚህ እዚህ ላይ ቆመናልና አሁን ለአንደኛው ክፍለ ዘመን አመች የሚሆነውን ስርዓት ከመጀመሪያው ተነስተን ወደ ፊት እናመልክት የሚሉ ኢትዮጵያውያን ናቸው፣ ኢትዮጵያን በእውነት የሚወዱና ኢትዮጵያን ሊያቋቁሙ የሚችሉት። አሁን ተመልሰን 66 ላይ የነበረውን 69 ላይ የነበረውን እርግጫ ውስጥ ከገባን ኢትዮጵያን በትነን እናርፋታለን። ሌላ ምንም እናገኘው ነገር የለም። አንድ ማስተላለፍ ደግሞ የሚፈልገው ኢትዮጵያ እጆቿን ወደ ሰማይ ትዘረጋለች ተብሎ ሲነገር ወደ እግዚአብሔር ትዘረጋለች። ወደ ሰማይም ይባላል፣ ወደ እግዚአብሔር ይባላል። በሕይወቴ ይሄ ነገር አሁን ተግባራዊ የሆነ ነው የሚል እምነት አለኝ። ይሄ ለውጥም በዚህ ነው የመጣው። የኢትዮጵያን ሕዝብ እግዚአብሔር አነሳስቶ ወደዚህ ለውጥ እንዲመጣ አድርገዋል። እግዚአብሔር ደግሞ ራሱ መጥቶ አይደለም የሚፈጽመው በሰው ላይ አድሮ ሰውን ያመጣል። ምናልባት ጠቅላይ ሚኒስትር አብይ የዚህ የእግዚአብሔር መሳሪያ ሊሆን ይችሉ ይሆን? ምክንያቱም የሚያፈልቃቸው አመለካከቶች ለእኔ ለየት ያሉ ናቸው። ከሁሉ በላይ ለምሳሌ የኢትዮጵያ ኦርቶዶክስ ተከፋፍሎ ኢትዮጵያን ከየት እናገኛለን ነው ያለው። ኢትዮጵያ የተመሰረተችው በኢትዮጵያ ኦርቶዶክስ ሃይማኖት ትሩፋት ላይ ነው እውቀቷም፣ ማንነቷም ባህሏም በተለይ ሰሜኑን በጣም ቢመለከትም ግን ከምኒልክ በኋላ መላውን ኢትዮጵያ በሚያጠቃልል ሁኔታ የኢትዮጵያ ኦርቶዶክስ ሃይማኖት ማለት ኢትዮጵያ ማለት ነው። ይህ ልጅ ይህንን ነው የጠቀሰው። በእውነት ይህን በጠቀሰበት ጊዜ እኔ ባይ ነው መጣ የኢትዮጵያን ቁስል አግኝተዋል ነው ያልኩት። አሁን የሚናገራቸው ነገሮች ሁሉ በእውነት ለየት ያለ ይሄ እግዚአብሔር ጸጋ ነው። እግዚአብሔር በሱ አድሯል ባይ ነኝ። ብንሰማው ብንተባበረው በደከመበት ብናጠነክረው በሚሳሳትበት ልጅ ነውና የአርባ ምናምን ዓመት ጎልማሳ ነው። ስለዚህ በደከመበት እና በሚሳሳትበት ሁኔታ ቀርበው ቀርበን ብንመክረው ብናበረታታው። አሁን ይህ ለውጥ በእርግጥ የእግዚአብሔርና የኢትዮጵያ ሕዝብ ነው። ይህ ጠቅላይ ሚኒስትር ሰምቷል፣ እግዚአብሔርም ምልክት የሰጠው ይመስለኛል። የጋሞ ብሔረሰብ ባህላዊ መሪና የቀድሞ የተቃዋሚ ፓርቲ አመራር አባል ከሆኑት ከአውደ ምስሴ ጻራ ጋር ያደረግኩት ቃለ ምልልስ በዚህ አልተቋጭም። ከሌላ ዘገባ ጋር እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም ወይም በእጅ ስልኮቻችሁ ቪኦኤ ሆርን ዳት ሞብ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር አትቪ አማሪክ ብላችሁ ተከተሉን፣ ተነጋገሩ። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከምናቀርብላችሁ መደበኛ ዝግጅቶቻችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት በ19 እና በ49 ሜትር ባንድ አጭር ሞገድ በ6080 እና በ15580 ኪሎ ኸርዝ የምናስተ የሚያስተላልፍላችሁን ጋቢና ስርጭት እንድታዳምጡ እንጋብዛለን። ጽዮን ግርማ ነኝ አብሬያችሁ ያለሁት። አሁን ወደ ቀጣዩ ዝግጅታችን ልውሰዳችሁ። የተባበሩት መንግስታት ድርጅት ሰባ ሶስተኛው ጠቅላላ ጉባኤ ኒውዮርክ ላይ የተካሄደ መሆኑን ስንዘግብ ሰንብተናል። ሰለሞን አባተ እዛው ኒውዮርክ ነው የሚገኘው፣ በስልክ መስመራችን ላይ ይዤዋለሁ። ሰለሞን እንደምናመሻ እንደምን አመሸሽ። ሲሆን እንደምን ናችሁ የተከበራችሁ አድማጮቻችን? በጣም ደህና ነኝ። እነሱን ወክዬ ደህና ነን እላለሁ። ሰለሞን፣ እንግዲህ ኒውዮርክ ሞቅ ያለች ከተማ ነች። በተለይ ታይም ስኩዌር እንደው የሚተራመስባት ቦታ ናትና ዛሬ ምን ትመስላለች ኒውዮርክ የት አሁን ያለሁት ሀርለም የሚባል ወረዳ ውስጥ የጥቁር አሜሪካውያን በአብዛኛው መኖሪያ እንደሆነ የሚታወቅ የጥቁር አሜሪካውያን ታሪክ በብዛት የሚገኝበት ኒውዮርክ ወረዳ ነው። እዛ ቸርች ኦፍ አቢሲኒያ የሚባል ቤተ ክርስቲያን አለ። የዛሬ ከሁለት መቶ አስር እና ሀያ አመት በፊት ከኢትዮጵያ የተነሱ አራት መቶ የሚሆኑ ነጋዴዎች ኢትዮጵያውያን ነጋዴዎች የከፈቱት ቤተ ክርስቲያን ነው። የመሰረቱት እና በዚህ በምዕራቡ ንፍቀ ክበብ wird er klar normal የመጀመሪያው ጥቁር ቤተ ክርስቲያን ነው፣ እና በጣም ታሪካዊ ቦታ ነው። በጣም የሚከበር ቦታ ነው። እሱን ለማየት መጥቼ ቸርች ኦፍ አቢሲኒያ ውስጥ ነው ያው አሁን ያለሁት። ከታይም ስኩዌር እንደው ቤተ ክርስቲያን ላይ ማድረግህ ማረፊያህን በጎ ነው፣ ለጽድቅ ይሆናል እና በመልካም ይታያል። ወደ ጉባኤው ልመልስህ እና ጉባኤው እንዴት ነው ሲካሄድ የሰነበተው? እንግዲህ በተደጋጋሚ ከሰኞ እስከ ዓርብ በነበረን መደበኛ ዝግጅት ላይ ጉባኤው ከተጀመረ ጀምሮ ሪፖርቶችን ስታሰማን ነበረ። ሐሙስ ዕለትም የኢትዮጵያው የውጭ ጉዳይ ሚኒስትር ወርቅነህ ገበየው ያደረጉትን ንግግር አስደምጠህናል። ትላንትና ደግሞ የኤርትራና የሶማሊያ የውጭ ጉዳይ ሚኒስትሮች ንግግር አድርገው ነበር። እስቲ ካተኮሩባቸው እንደው አንኳር ጉዳዮች አጠር አድርገህ ለአድማጮቻችን አስተላልፍልን። እሺ እንግዲህ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌህ ሙሀመድ በትናንትና ከቀትር በኋላ ንግግራቸው በአብዛኛው ያተኮሩት የተባበሩት መንግሥታት ድርጅት በሁለት ሺ ዘጠኝና በሁለት ሺ አስራ አንድ አመተ ምህረት በአውሮፓ የዘመን አቆጣጠር ማለት ነው፣ የዛሬ ዘጠኝ አመትና የዛሬ ሰባት አመት አካባቢ በጣለባት ኤርትራ ላይ ማዕቀብ ላይ ነበረ። እንግዲህ ኤርትራ ሶማሊያ ውስጥ ከአልሻባብና ከታጣቂ ቡድኖች ጋር ቁርኝት ወይም ትግግዝ አላት የሚል ክስ ነበረ ያን ጊዜ የነበረው ታስታውሻለሽ። ኢትዮጵያም በጣም የመረረ ቅሬታ እና ክስ ነበራት ኤርትራ ላይ እና ከዛ ጋር ተያይዞ የተጣሉባት ማዕቀቦች እንዲነሱ ነበር ጎትጉተው ሲጠይቁ የነበረው። በትናንትናው ንግግራቸው ከዚህ በፊት ከነበረው የኤርትራ ማዕቀብ እንዲነሱላት ጥያቄዎች ለየት የሚለው የኤርትራ ሕዝብ የሰራው ጥፋት የለም ያደረሰው በደል የለም ማንም ላይ ያደረሰው ጉዳት የለም። ስለዚህ ይሄ ማዕቀብ እንዲነሳ ብቻ ሳይሆን የምንጠይቀው እንዲነሳልን አንለምንም ብለዋል። አንለማመጥ ወይም ማንሳት አለባችሁ ነው ያለው። እሱ ብቻ ሳይሆን እስካሁን ድረስ ያለምንም ጥፋት የኤርትራ ሕዝብ ላይ ለደረሰው ጉዳት በነዚህ ማዕቀቦች ምክንያት ማካካሻ ሁሉ እንዲከፈልልን ጠይቃለን ነበር ያሉት፣ በትናንትና ንግግራቸው። ይቅርታ። የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ በኤርትራ ላይ የተጣሉት ማዕቀቦች እንዲነሱ ጠይቃለች ኢትዮጵያ። እና ይህንኑ የሚያጠናክል ነበረ። ቀደም ሲልም ቀደም ሲልም እንግዲህ ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር የተጀመረውን ወዳጅነት አስመልክቶ የኢትዮጵያ መንግስት ለአንቶኒ ጉተረዥም ይህንን መልእክታቸውን አስተላልፎ ነበር። እኒህን ማዕቀቡ ቢነሳላት የሚለውን እስቲ ሰለሞን እነዚህን ጉዳዮች ሰፋ አድርገህ የትንታኔ ባለሙያዎችን ጋብዘህም ትመለስበታለህ። የሶማሊያ ውስጥ ምንድን ነው ያተኮረበት ጉዳይ? የሶማሊያ የውጭ ጉዳይ ሚኒስትር አንቺ ባልሹ ላይ ኤርትራን አስመልክቶ አክልም ለማድረግ ኢትዮጵያ በዚህ በኤርትራ ዓለም አቀፍ ግንኙነቶች ጉዳይ ላይ ንቁ የሆነ ተሳትፎ እያደረገች ነው፣ ትግል እያደረገች ነው። የታዘብኩትን ነገር ልንገርሽ። እዛው አደባባይ ከዚህ በፊት እንደ ባላንጣ መሆናቸው በግልጽ በሚያስታውቅ ሁኔታ ነበረ። ሁለቱም የሁለቱም ሀገሮች ልዑካን ቡድኖች ጠረጴዛዎቻቸው ላይ ቁጭ ብለው ተኮራርፎ የሚቀመጡት በዚህ ጠቅላላ ጉባኤ ላይ ያየሁት ግን እንደ አንድ አንድ ቲም የሚንቀሳቀሱ ይመስሉ ነበረ። እንደውም አንዳንድ ጊዜ አንደኛው ወደ ሌላኛው መቀመጫ እየሄደ መሀላቸው የአንድ ሀገር መቀመጫ ብቻ ነበረ፣ ወደዛ እየተሸጋገሩ የሚነጋገሩበት አንደኛው የውጭ ጉዳይ ሚኒስትር ንግግሩ እንደጨረሰ ሁሉም አብረው ነበረ የሚያጨበጭቡት እና የሞቀ አይነት ግንኙነት በሁለቱ መካከል እንዳለ በዓለም አደባባይ ላይ እያሳዩ ነው ያሉት ሁለቱ። ወደ ሶማሊያው ጉዳይ ልምጣና የሶማሊያ የውጭ ጉዳይ ሚኒስትር አብዱሳላም ታድል ኦማር በምሽት ላይ ነበረ ንግግራቸውን ያደረጉት። በአብዛኛው ያተኮሩት መንግስታቸው ሀገሪቱ ወደ መረጋጋት እየወሰዳት እንደሆነ ተናከረ መንግስት ሲፈጠር እያደረገ ያለውን ጥረት፣ በአለም አቀፍ ጉዳዮች ላይ ሶማሊያ ከራሷ አልፋ ማለት ነው በአለም አቀፍ ጉዳዮች ላይ ሁሉ እየገባች አስተዋጽኦ ለማበርከት ጥረት እያደረገች መሆኗን ተናግረዋል። በሚቀጥለው ህዳር ከአንድ ወር በኋላ ማለት ነው ምርጫ እንደሚካሄድ እና በዛ ላይ ጥሩ ግልጽ ታማኒ፣ ፍትሃዊ የሆነ ምርጫ እንደሚካሄድ እንዲካሄድ ለማድረግ መንግስቱ እየሰራ መሆኑን፣ የሴቶችን ተሳትፎ ለማሳደግ ቢያንስ አስራ ሶስት ከመቶ የሚሆን መቀመጫ ለሴቶች ክፍት እንዲሆን በምርጫዎቹ ላይ ሁሉ ማለት ነው መንግስታቸው ወስኖ እየተንቀሳቀሰ መሆኑን ተናግረዋል። ኬንያ የሚገኙ የሶማሊያ ስደተኞችም ወደ ሀገራቸው የሚመለሱበትን ሁኔታ እያመቻቸ በፈቃዳቸው ማለት ነው እያመቻቸ መሆኑን መንግስቱ ተናግረዋል። እንግዲህ እንደምታወቂው። አሚሶም የአፍሪካ ህብረት ሀይል በዚህ በሁለት ሺህ አስራ ስምንት ዓመት እየቀነሰ ይሄዳል ተብሎ ነው የሚጠበቀው ሶማሊያ ለዛም እየተዘጋጀች መሆኗን ነው የተናገሩት የውጭ ጉዳይ ሚኒስትር አብዱ ሰላም ሀድልዬ ኦማር። እንግዲህ ሰለሞን አንተም እንዳልከው ዘገባዎችም እንደሚያሳዩት በዚህ በአፍሪካ ቀንድ በምስራቅ አፍሪካ አካባቢ ሀገራቱ ወደ ሰላም የሚያደርጉትን ጉዞ ያጠናከሩ መምጣታቸውን ነው እና በቀጣይ አንተም ይሄ በአፍሪካ ቀንድ አካባቢ ያለው የሰላም ጉዞ አገር ውስጥስ ወዴት ያደርሰው ይሆን፣ ወዴት ይቀጥል ይሆን የሚለውን ተንታኞችን ይዘህ እንደምትመለስ ተስፋ ረጋለሁ። እንደው ሰዓት ስለሌለን ነው ቆረጥ ቆረጥ ማደርግህ ውስጥ ስላለሁ አሁን ባለስልጣን ነኝ ማይኩም ስለጨበጥኩ ሰለሞን በጣም እናመሰግናለን ላደረስከን ቅኝት። እንግዲህ ስትመለስ ደግሞ ሰፋና ጠንከር ያለ ሪፖርቶችን ይዘህል እንደምትመለስ ተስፋ እናደርጋለን። መልካም ኒውዮርክን ሰላም በልልኝ እያስተላለፍኩ ነው። ላንቺ መልካም ጊዜ ሆንልሽ። ሰለሞንን እናመሰግናለን። ፕሮግራማችን ወደ መጠናቀቁ ነው። እስከ ማጠቃለያው ከተከታዩ ዜማ ጋር እንተዋችሁ።

Si does You're going to be too. you ጽዮንንና ሶሎሞንን እናመሰግናለን ለዝግጅታቸው። ማጠቃለያ ዜና እናሰማና እንሰናበታለን። በኦሮሞ ማህበረሰብ የገዳ ስርዓት መገለጫ ከሆኑት አንዱ የምስጋና በዓል ይረቻ በቢሾፍቱ ሆራ አርሰዴ ሀይቅ ዛሬ ተከብረዋል። የመቻቻል ባህልና ትውፊቱን ለማጎልበት ሁሉም የአብሮ መኖርና መቻቻል ባህልን እንዲያከብርም ጥሪ ቀርበዋል። በባህር ዳር ለሶስተኛ ቀን ተካሂዶ የዋለው የብሔረ አማራ ዲሞክራሲያዊ ንቅናቄ የቢአዴን ጉባኤ የተለያዩ ውሳኔዎችን አሳልፏል። የስያሜና የአርማ ለውጥም አድርጓል። ስያሜው ከብሔረ አማራ ዲሞክራሲያዊ ንቅናቄ ወደ አማራ ዲሞክራሲያዊ ፓርቲ ተቀይሯል። የወሰንና የማንነት ጥያቄን አስመልክቶ በስፋት ውይይት ሲደረግበት የቆየ ሲሆን በዛሬው ጉባኤ ጉዳዩ ሕገ መንግሥቱ መሰረት አድርጎ እንዲፈታ መወሰኑን ዘጋቢያችን አስቴር ምስጋናው ዜናውን አድርሳናለች። አምስተኛ ቀኑን የያዘው የህወሀት የድርጅታዊ ጉባኤ በዛሬው ውለው የተለያዩ ውሳኔዎችን ማሳለፉን ከሀገር ውስጥ መገናኛ ብዙሀን ዘገባ አግኝተናል። ድርጅታዊ ጉባኤው በዛሬ ውሎ የማዕከላዊ ኮሚቴ አባላት ምርጫ ያካሄደ ሲሆን የማዕከላዊ ኮሚቴ አባላት ቁጥር ከ45 ወደ 55 ከፍ እንዲል ወስኗል። ድርጅታዊ ጉባኤው አቶ አባይ ወልዱን ጨምሮ 12 ነባር አመራሮችንም ማሰናበቱን የሀገር ውስጥ ዜና ማሰራጫዎች ዘግበዋል። በኢንዶኔዥያው የመሬት መናወጥና ሱናሚ ያለቀው ሰው ቁጥር ከቀደመው አሐዝ ከእጥፍ በላይ ጨምሮ 832 መድረሱ ተዘግበዋል። የተከበራችሁ አድማጮች፣ የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅቶቻችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቼና በቴክኒክ መሀንዲሶቹ ስም እሰናበታችኋለሁ። አብሬያችሁ የቆየሁት ጽዮን ግርማ ነበርኩ። ሰላም ደናደሩ።